ሰላም ጤና ስጥልኝ የጋቢና ቪ አድማጮች የዛሬ ረቡ ሰኔ 3 2012 ዓ ም ዝግጅታችንን ከአሜሪካ ድምጽ ዋሽንግተን ዲሲ ጀምረናል። እንደምናመሻችሁ ኮቪድ-19 ለመቆጣጠር ስንል ይህን ፕሮግራም እያዘጋጀንላችሁ የምንገኘው ከየመኖሪያ ቤታችን ሆነን ነው። በዛሬው ምሽት ፕሮግራማችን በአገልግሎት ሰጪ፣ በግንባታ ስራ ና በማዕድን ቁፋሮ በተሰማሩ ድርጅቶች ላይ እንዲሁም መካከለኛ ና ትላልቅ የንግድ ተቋማት ላይ ባከናወንኩት የናሙና ጥናት አዳዲስ ና የተሻሻሉ ግኝቶችን የሚ የሚጠቀሙት ቁጥራቸው አነስተኛ መሆኑን ደርሽበታለሁ ሲል የኢትዮጵያ የቴክኖሎጂ ና ኢኖቬሽን ኢንስቲትዩት አስታወቀ። በተለይ ከባለፈው ከመጀመሪያው የኢኖቬሽን ጥናት ጋር ሲነጻጸር ይሄኛው በጣም ዝቅተኛ ሆነ ያገኘ ነው። ከሌሎች ሀገሮችም ጋር ለማነጻጠር ሞከረናል። እንደዚሁ ዝቅተኛ ነው። በተቋሙ ተመራማሪ የሆኑት ዶክተር ጀማል መሐመድ ናቸው። በምሽቱ ይደመጣል። በሌላ በኩል ህጻናትን በስነ ምግባርና በታሪክ ለማነጽ እየሰራ ያለ እንግዳም አለን። ተረቶች ዋጋ አላቸው። እነዚህ ታሪኮች ልጆች ላይ መስራት ዋጋ አላቸው። ነገ አገር ይረከበናል የምትዩ ዛሬ በስርዓት መንገዱን አሳይተች ካልቀረሽው፣ ደራሲ በኃይሉ ገብረ እግዚአብሔር ነው የሰማችሁት። አዲስ ስለከፈተው የዩቲዩብ ቻናል ያጫውተናል። ሌሎች ዘገባዎችንም አሰናድተናል። ኤደን ገረመው ፕሮግራሙን በመምራት ኤልያስ አስማረ በቅንብሩ አብረናችሁን ቆያለን። ከሁሉ አስቀድመን አብራችሁን ለማምሸት ሲፈቀዳችሁ እያመሰገንን ከዓለም ዙሪያ ለተሰባሰቡ አጫጭር ዜናዎች ከስመኝሽ የቆየ ጋር እንድትቆዩ እተዋችኋለሁ። አመሰግናለሁ ኤደን። እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። ባለፉት 24 ሰዓታት ውስጥ በተደረገው 6187 ምርመራ 170 ሰዎች የኮሮና ቫይረስ ተገኝቶባቸዋል። በአጠቃላይ በኢትዮጵያ ቫይረሱ በምርመራ የተገኘባቸው ሰዎች ቁጥርም 2506 መድረሱን የኢትዮጵያ ጤና ጥበቃ ሚኒስቴር በማህበራዊ ድህረ ገጹ አስታውቋል። በዛሬ ዕለት ከኮሮና ቫይረስ ጋር በተያያዘ የሶስት ሰዎች ሕይወት ያለፈ ሲሆን ሟቾቹ የ115 ዓመት ወንድ የአዲስ አበባ ነዋሪ፣ የ35 ዓመት ወንድ የኦሮሚያ ክልል ነዋሪ እና ና የ84 ዓመት ወንድ የአዲስ አበባ ነዋሪ መሆናቸው ታውቋል። በአጠቃላይ በቫይረሱ የሞቱ ሰዎች ቁጥርም 35 ደርሷል። በሌላ በኩል በትላንትና ዕለት ከአዲስ አበባ ያገገሙ ሰዎች ቁጥር 22 ሲሆን በአጠቃላይ ያገገሙ ሰዎች ቁጥርም 401 መሆኑን የሚኒስቴር መስሪያ ቤቱ ዕለታዊ ሪፖርት ያሳያል። በተያያዘ ዜና የፌዴራል ጤና ሚኒስቴር ዛሬ ይፋ ባደረገው የኮቪድ-19 ሪፖርት ቫይረሱ ከተገኘባቸው መቶ ሰባ ሰዎች መካከል 57ቱ የተገኙት ከሶማሌ ክልል መሆኑን ተከትሎ የክልሉ መንግስት የኮሮና ቫይረስን የመከላከል ስራው ከአቅሙ በላይ እየሆነ መምጣቱን ገልጿል። የፌዴራል መንግስትና የሚመለከታቸው አካላትም እንዲደግፉት ጥሪ ማቅረቡን ባልደረባችን አዲስ ቸኮል ከድሬዳዋ ዘግቧል። በሶማሌ ክልል በአንድ ቀን ቫይረሱ ከተገኘባቸው 57 ሰዎች መካከል 55ቱ በደወሌ ለይቶ ማቆያ የነበሩ መሆናቸውም ታውቋል። የለይቶ ማቆያው ከአቅሙ በላይ ሰዎች እየኖሩበት መሆኑን ተከትሎ የበሽታው መተላለፍ መንስኤ ሊሆን ይችላል ሲሉም የክልሉ ጤና ቢሮ ኃላፊ ዶክተር ዩሱፍ ስጋታቸውን ገልጸዋል። በሌላ በኩል አንድ የክልሉ ከፍተኛ አመራር የኮሮና ቫይረስ እንደተገኘበትና ከእርሱ ጋር ንክክ ያላቸው ሌሎች አስራ ሶስት አመራሮች ወደ ለይቶ ማቆያ መግባታቸው ተገልጿል። ከእነርሱ መካከልም አንዱ በዛሬው ዕለት ቫይረሱ ከተገኘባቸው ሰዎች መሀል መሆኑንም የአዲስ ቸኮል ዘገባ ያሳያል። ከኢትዮጵያ ወጣ ብለን የዓለምን የኮሮና ስርጭት ስናይ ደግሞ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ኮሮና ቫይረስ መጀመሪያ በተከሰተባት በቻይናዋ ውሃን ከተማ የሚገኘው የቆንስላው ስራ እንደሚጀምር አስታውቋል። የውጭ ጉዳይ ሚኒስቴር መስሪያ ቤቱ በጥር ወ የቻይና መንግስት ባለስልጣናት ቫይረስ ለመቆጣጠር ውሃን ከተማ መዝጋታቸውን ተከትሎ የቆንስላውን ሰራተኞችና ቤተሰቦቻቸውን ማስወጣቱ ይታወሳል። የዩናይትድ ስቴትስ ተላላፊ በሽታዎች ከፍተኛው ኤክስፐርት ዶክተር አንቶኒ ፋውቺ ኮሮና ቫይረስ ቻይና ላይ ከተከሰተ በኋላ በሚያስገርም ፍጥነት ዓለምን እያዳረሰ መሆኑን ገልጸው በሕይወቴ እንዲህ ያለ መከራ ገጥሞኝ አያውቅም ብለዋል። ፋውቺ በአንድ የባዮቴክኖሎጂ ኩባንያ ኃላፊዎች ስብሰባ ላይ ባደረጉት ንግግር በርካታ የአውሮፓ ሀገሮችና ዩናይትድ ስቴትስ የእንቅስቃሴ እገዳዎችን ቢያነሱም ወረርሽኙ አቆመ ማለት አይደለም ሲሉ አስጠንቅቀዋል። አብዛኞቹ ተላላፊ በሽታዎች አለም አቀፍ ወረርሽኝ ደረጃ ለመድረስ ከስድስት ወር እስከ አንድ አመት እንደሚወስድባቸው የገለጹት ፋውቺ ኮሮና ግን በአንድ ወር ውስጥ ዓለምን አዳርሷል ብለዋል። ይህ በእንዲህ እንዳለ የዓለም የጤና ድርጅት ፓኪስታን ሌላ ዙር የእንቅስቃሴ እገዳ እንድታውጅ አሳስቧል። ድርጅቱ ይህን ማሳሰቢያ ያወጣው የሀገሪቱ የኮሮና ቫይረስ ስርጭት ባለፉት በርካታ ቀናት እያሻቀበ መምጣቱን ተከትሎ ነው። በሙስሊም ሀገሯ ፓኪስታን እስካሁን ድረስ በኮሮና ቫይረስ የተያዙ ሰዎች ቁጥር 113702 ሲሆን ከ2000 በላይ ዜጎቿንም በቫይረሱ ምክንያት በሞት ተነጥቃለች። አድማጮች ይህ ዜና የሚተላለፍላችሁ ከአሜሪካ ድምፅ ራዲዮ ነው። የዩናይትድ ስቴትስ ምክር ቤት አባላት በሀገር አቀፍ ደረጃ የፖሊስ አሰራርን ለመቀየር የቀረቡ እቅዶችን እየመረመሩ ናቸው። በሌላ በኩል የክፍለ ግዛትና የከተሞች ባለስልጣናት ለፖሊስ የሚመደቡ በጀቶችንና ኃይል የመጠቀም ፈቃዶቻቸውን የሚለውጡ ተጨማሪ እርምጃዎችንም እየወሰዱ ነው ትላንት ማክሰኞ የቀብር ስነ ስርዓቱ የተፈጸመው የተፈጸመውና በፖሊሶች እጅ ባለበት ሕይወቱ ያለፈው የጆርጅ ፍሎይድ ወንድም ፊሎኒስ ፍሎይድ ዛሬ ለዩናይትድ ስቴትስ የተወካዮች ምክር ቤት የፍትህ ኮሚቴ የምስክርነት ቃላቸውን ይሰጣሉ። አድማጮች ለሰዓቱ የያዝኩላችሁ ዜና ይህን ይመስላል። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ። ሰኝሽ የቆየን ለዜናዎቹ አመሰግናለሁ። የጋቢና ጉዟችን ይቀጥላል። ኤደን ገረመው ነኝ። አሁን ወደ ቀዳሚው የእለት ርሳችን እንሻገር በአገልግሎት ሰጪ በግንባታ ስራና በማዕድን ቁፋሮ በተሰማሩ ድርጅቶች ላይ እንዲሁም መካከለኛና ና ትላልቅ የንግድ ተቋማት ላይ ባከናወንኩት የናሙና ጥናት አዳዲስና የተሻሻሉ ግኝቶችን ወይም ኢኖቬሽኖችን የሚጠቀሙት ድርጅቶች ቁጥራቸው አነስተኛ መሆኑን ደርሽበታለሁ ሲል የኢትዮጵያ ቴክኖሎጂና ኢኖቬሽን ኢንስቲትዩት አስታወቀ። ሁለተኛውን ሀገር አቀፍ የኢኖቬሽን ጥናት ከሰሞኑ ይፋ ያደረገው ተቋሙ የናሙና ጥናት ካደረገባቸው ድርጅቶችና ተቋማት መካከል 19 በመቶ ብቻ ዘመናዊ የምርት ሂደት የገበያ ብልሃትና ተቋማዊ አደረጃጀትን የመሳሰሉ ግኝቶችን ወይም ኢኖቬሽኖችን ተግባራዊ እያደረጉ እንደሆነ አስታውቋል። ሀብታም ስዩም በተቋሙ ተመራማሪ ወደሆኑት ዶክተር ጀማል መሐመድ በመደወል ተጨማሪ ማብራሪያ ለማግኘት ሞክሯል። ዶክተር ጀማል መሐመድ የጥናቱን ዓላማ ከሚያስረዱበት ቆይታቸው ይጀምራል። በመጀመሪያ የጥናቱ ዓላማ ዋናው ነገር አንደኛ መንግስት በዚህ በኢኖቬሽን ፖሊሲ በሁለት ሺ አስራ ሁለት በፈረንጆቹ አቆጣጠር ካወጣ በኋላ የተለያዩ ተግባራትን ያደርጋል። በዛ ፖሊሲ መሰረት አድርጎ አንዱ ዓላማ ያ ፖሊሲ ምን አይነት ለውጥ አምጥቷል ሀገሪቱ ውስጥ ያለው የኢኖቬሽን ሁኔታስ ምን ያህል የተሳለጠ ነው? በዋናነት ያተኮርነው የንግድ ተቋማት ላይ ነው። የንግዱ ተቋማት ምን ያህል ኢኖቬቲቭ ነው ከሌሎች ሀገሮች አጣት ሲታይ የት ላይ ነው የቆም ነው ምን አይነት ችግሮች አሉበት ኢኖቬቲቭ ለመሆን ወይ ላለመሆን እነሱ እነሱን ነገሮች ለማየት ነው። ወደ ጥናቱ ግኝቶች እስቲ እንምጣ። ጥናታችሁ ከዳሰሳቸው ድርጅቶችና ተቋማት መካከል ምን ያክሉ ዘመን ያፈራውን የቴክኖሎጂ ውጤት እየተጠቀሙ ይገኛሉ? አዳዲስ ብልሃቶችና የቴክኖሎጂ ውጤቶችን በመጠቀም ረገድስ አገልግሎት ሰጪዎችና አምራች ድርጅቶች ምን አይነት እንቅስቃሴ እያደረጉ ነው? ኢኖቬሽን ያው ቴክኖሎጂ ብቻ አይደለም። የአሰራር ስርዓትንም፣ የማርኬቲንግ ስርዓት፣ የድርጅት አደረጃጀትንም ከቴክኖሎጂ ኢኖቬሽን ጨምሮ ስለሚያደርግ እነዚህን ሁሉ አብረና የዳሰስ ነው። ያው የሀገሪቱን የንግድ ተቋማት በሚወክሉ መልኩ ነው መረጥ ናቸው። ከዚያ ውስጥ ወደ አስራ ዘጠኝ ፐርሰንቱ ብቻ ናቸው ባለፉት በሁለት ሺ ዘጠኝ እና ሁለት ሺ አስር እንደ ኢትዮጵያ አቆጣጠር ቢያንስ ኢኖቬቲቭ የሆነ አክቲቪቲ ያላቸው ወይም የተሳካ ኢኖቬሽን ለገበያ ያቀረቡ ወይም ራሳቸው ተግባራዊ እያደረጉ ማለት ነው። የቴክኖሎጂ ኢኖቬሽን ሊሆን ይችላል። አዲስ የሆነ የገበያ ሰራን ሊሆን ይችላል። አደረጃጀት ሊሆን ይችላል። ከእነዚህ መካከል አንዱን የተገበሩት አስራ ዘጠኝ ፐርሰንቶቹ ናቸው። በቁጥር ወደ መቶ አምሳ አካባቢ የሚሆኑ ናቸው። ይሄ ቁጥር እጅግ አናሳ ይመስለኛል። ከለናሙና ከተመረጡት መካከል ከሀያ በመቶ ያነሱት አገልግሎት ሰጪዎች ድርጅቶችና ተቋማት ናቸው። እነዚህ አዳዲስና የተሻሉ ግኝቶች ለመጠቀም የሞከሩት እጅግ የበዙት ሳይጠቀሙ ቀርተዋል ማለት ነው። ይህ የሆነበት ምክንያት ምን እንደሆነ ጥናታችሁ ይፋ አድርጓል ወይም ደርሶበታል? ትክክል ነው። በተለይ ከባለፈው ከመጀመሪያው የኢኖቬሽን ጥናት ጋር ሲነጣጠር ይሄኛው በጣም ዝቅተኛ ሆኖ ነው ያገኘ ነው። ከሌሎች ሀገሮችም ጋር ለማነጻጸር ሞክረናል። እንደዚሁ ዝቅተኛ ነው የኛ የሆነ ሌሎች ሀገሮች ወይም አብዛኞቹ ማለት ይቻላል ከኛ የተሻለ የኢኖቬሽን ጠቋሚ ነው ያላቸው። በትክክል ምን እንደሆነ በእርግጥ በሌላ ጥናት መጠናት አለበት። ነገር ግን ከጥናቱ ተነስተን ያሉትንም ሁኔታዎች አብረን በማመዛዘን እና በመገምገም የተወሰኑ መላምቶችን አስቀምጠናል። አንዱ በዋናነት የሚሆነው በአለፉት ሁለት ሶስት አመታት ጥናቱ በተካሄደበት ዘመን ኢትዮጵያ ውስጥ የተለያዩ የፖለቲካ አለመረጋጋቶች ነበሩ። ፖለቲካው በየቦታው የንግድ ተቋማት በሙሉ ቀን የመስራት ችግር ነበረባቸው፣ በየቦታው የፖለቲካ ተርሞይል ስለነበር። በተመሳሳይ ሁኔታ ደግሞ የውጭ ምንዛሬ ጥረት ነበር። ያ የውጭ ምንዛሬ ጥረት ደግሞ ከውጭ ሀገር አንዳንድ በጣም ወሳኝ ግብዓቶችን አምጥተው እንዳይጠቀሙ ያደርጋል። እንደገና በተመሳሳይ ሁኔታ ደግሞ በጠቅላላው የስራ ዕድሉም ቀንሶ ስለነበር የማህበረሰቡ የገቢ መጠን ቀንሷል። ያ ደግሞ ለንግድ ተቋማት ለሚያመርቷቸው ምርቶች ወይም ለሚሰጧቸው አገልግሎቶች ፍላጎት ስለሚቀንስ እነሱ ደግሞ ዞሮ ዞሮ የሚያመርቱት እና አዳዲስ ምርት የሚያስፈልጋቸው ወደ ገበያ ለማቅረብ ስለሆነ የፍላጎታቸውን ወይም የኢኖቬቲቭነታቸውን ይቀንሰዋል። በዋናነት ያሉት መላምቶች እነዚህ ናቸው። ማንኛው የበለጠ ፈጥኖ ፈጥሯል የሚለው ነገር ግን የበለጠ ስፔን በሆነ ጥናት መጠናት አለበት። ግን ከነዚህ መላምቶች ያለፈ አይደለም። በዋናነት ዶክተር ጀማል ኢትዮጵያ አዳዲስ የቴክኖሎጂ ውጤቶችና ዘመነኛ አሰራሮችን ትጠቀም ዘንድ ኢትዮጵያ የወጣት ሀገር እንደመሆኗ ወጣቶች ምን ያክል እየተሳተፉ ነው? ከወጣቶች የሚመጡ የፈጠራ ስራ ሀሳቦች፣ የቴክኖሎጂ ውጤቶችስ ወደ ስኬት ይቀየሩ ዘንድ የእናንተ ኢንስቲትዩት ምን አይነት ስራዎችን እየሰራ ነው? በምን መንገድ እያገዛችኋቸው ይገኛል? እንዳልከው ይሄ እንግዲህ ኢኖቬሽን አዳዲስ ሀሳቦችን ይዞ ከመምጣት ጋር በተያያዘ ወጣቶች በብዛት አዳዲስ ሀሳብ ስለሚኖራቸው አዲስ ሀሳቤ ስለሚኖራቸው ለኢኖቬሽን ቅርብ ናቸው የሚሆኑ በዋናነት ግን አሁን የሚያጠና ነው የንግድ ተቋማትን ነው። ያለመታደል ሆኖ ደግሞ ወጣቶች በየቦታው የሚያመጧቸው አዳዲስ ሀሳቦች ከንግድ ተቋማት ከሚሰሩት አሁን ከሚሰሩት እና ከገበያው ፍላጎት ጋር በብዛት የተሳሰሩ አይደሉም፣ የተነጠሉ ናቸው እና ብዙ ጊዜ ምንድን ነው ወጣቶችም አዳዲስ ሀሳቦች አሉን፣ እነዚያን ወደ ምርት ቀይረን ወደ ገበያ ማስገባት ተቸገረናል ሲሉ እንተማለን። በብዛት ቢዝነሶቹ ደግሞ እንደዚሁ የሀሳብ የአዳዲስ ሀሳብ ወይም ኢኖቬቲቭ የሆኑ ነገሮች ጥረት አለባቸው። ሁለቱን በአንድ ላይ የማገናኘት ስራ መሰራት አለበት። በእርግጥ በዋናነት ይሄ የሚጎል ስራ ነው የእኛ ሚኒስቲቱ ሳይሆን በዋና ነት ጥናቱም ላይ ተገኝቷል። አብዛኞቹ ቢዝነስ ፈርሞች ወይም የንግድ ተቋማት ከሌሎች ጋር ያላቸው ትስስር ሀሳብ ካላቸው አዳዲስ ሰቤ ካላቸው ወጣቶች ሆን ተቋማት፣ ዩኒቨርሲቲዎች እንዳይሆን ያላቸው ትስስር በጣም ደካማ ነው። ስለዚህ ይህንን የወጣቶቹን ሀሳብ ከንግድ ተቋማቱ ጋር አስተሳስሮ ወደ ጠቃሚ ነገር መቀየር ያስፈልጋል። ለወጣቶቹም ሀሳባቸውን ወደ ቢዝነስ መቀየር ያስፈልጋል። ግን ይሄ በብዛት የተሰራ አይደለም ምናልባት ይህንን ስራ ለመስራት በዋናነት ግንባር ቀደም ከሆኑ ተቋሞች መካከል አንዱ የኛ ተቋም ነው። ከዛ ሚኒስትሪውም ነው። እስካሁን ብዙ የተሰራ ነገር ባይሆንም ወደፊት ግን ልንሰራ በሰርቱ ካቀናቸው ስራዎች መካከል አንዱ ይሄ ነው። ዶክተር ጀማል አክለውም አሁን የታየውን ዝቅተኛ የኢኖቬሽን ደረጃ ለማስተካከል የፋይናንስ ተቋማት አዳዲስ የፈጠራ ሀሳብ ላላቸው የተመቸ የብድር ስርዓት መዘርጋት እንዳለባቸው፣ በተቋማት መካከልም መደጋገፍ እና የእውቀት ሽግግር መኖር እንደሚገባው፣ ከኮሚኒኬሽን መሰረተ ልማት ግንባታ በተጨማሪም ከፍተኛ የትምህርት ተቋማትም ከኢንዱስትሪው ፍላጎት ጋር የሚስማማ የሰው ኃይል ማምረት እንዳለባቸው ጠቁመዋል። ከአሜሪካ ድምጽ ጋር ለነበራቸው ቆይታ እናመሰግናለን። የሶማሌ ክልል የኮሮና ቫይረስን ለመከላከል ስራው ከአቅሜ በላይ እየሆነብኝ ስለሆነ የፌዴራል መንግስትና የሚመለከታቸው አካላት እንዲደግፉኝ ሲል ጥሪ ያቀረበ በዛሬው ዕለት በክልሉ 57 ሰዎች የኮሮና ቫይረስ የተገኘባቸው ሲሆን ከነዚህ መካከልም 55ቱ በደወሌ ለይቶ ማቆያ ያሉ ናቸው ተብሏል። የለይቶ ማቆያው ከአቅሙ በላይ ሰዎች የሚኖሩበት ስለሆነ ለበሽታው መተላለፍ መንስኤ ሊሆን ይችላል ሲሉ የክልሉ ጤና ቢሮ ኃላፊ ዶክተር ዩሱፍ ስጋታቸው ሰውን ገልጸዋል። በሌላ በኩል አንድ የክልሉ ከፍተኛ አመራር የኮሮና ቫይረስ ተገኝቶባቸዋል። ከእሳቸው ጋር ንክኪ ያላቸው ሌሎች 13 አመራሮችም ወደ ለይቶ ማቆያ የገቡ ሲሆን በተጨማሪም በዛሬው ዕለት አንድ ሌላ ከፍተኛ አመራር ቫይረሱ እንደተገኘባቸው ተገልጿል። አዲስ ቸኮን ተጨማሪ አለው። የፌዴራል ጤና ሚኒስቴር ዛሬ ይፋ ባደረገው የኮቪድ-19 ሪፖርት ቫይረሱ ከተገኘባቸው 170 ሰዎች መካከል 57 የተገኙት ከሶማሌ ክልል ነው። ይህ ከአዲስ አበባ ውጭ የተመዘገበ ከፍተኛው ቁጥር ነው። ከ እነኛ 57ቱ መካከል ደግሞ 55ቱ ደወሌ በሚገኘው ለይቶ ማቆያ ያሉ ናቸው። በሶማሌ ክልል በጅጅጋ ለይቶ ማቆያ ከዚህ በፊትም ከዚህ የበለ ቁጥር ያላቸው ሰዎች የኮሮና ቫይረስ ተገኝቶባቸዋል። ችግሩ ከለይቶ ማቆያ ይሆን ወይ? የሶማሌ ክልል ጤና ቢሮ ኃላፊ ዶክተር ዩሱፍ መሀመድ ሊሆን ይችላል ይላሉ። የክልሉ ለይቶ ማቆያዎች ከአቅማቸው በላይ ሰዎችን እያስተናገዱ ስለሆነ ለይቶ ማቆያዎቹ በራሳቸው የስርጭት መንስኤ ሊሆኑ እንደሚችሉ እና ይህንን ለመቅረፍም ክልሉ ድጋፍ እንደሚያስፈልገው ዶክተር ዩሱፍ ይናገራሉ። ሲላይ ምም ጎረቤት ሀገሩ ላይ በጣም እየጨመረ ነው ያለው የመጡበትም ሁኔታ አለ። ግን አያያዝ በምንንበት ሰአት ደግሞ ያለው ሁኔታ አሁን አጠቃላይ የነበረው አሰስመንት ስራ ካፓስቲ ማክሲመም እስከ አምስት መቶ ነው ብለን ያሰቡን የነበረው ደወሌ ላይ ማለት ነው። አሁን ግን በዚህ ሰአት ያለው ወደ አንድ ሺ ሰማኒያ አራት የሚሆን ኢትዮጵያውያን ናቸው እዚህ ኳራንቲን ሴንተር ላይ ያሉት እና እንግዲህ ከካፓሲቲ በላይ እያስተናገደ ያለው ኳራንቲን ሴንተሩ ነው ያም የተጨናነቀ ሁኔታ ሊፈጠር እንደሚችል ያው ጠገምት የሚቻል ነው ባለው ሁኔታ እና ስለዚህ ያም አንድ ኮንትሪቢቲንግ ካንተር ሊሆን ይችላል። ሁኔታው ስታንዳርድ ላይ ጠበቃ አይደለም፣ ምክንያቱም ካለው ከሚመጣው ሰው ብዛት አኳያ ስናይ እና የተዘጋጀው ነገር ሚገናኝ ነገር አይደለም። ይህም ኦልሞስት እንደ ክልል የተቻለ ዘብ ስናደርግ ነበረ ግን ስቲል ከሌላ መደገፍ የነበረባቸው የፌዴራል መንግስቱ ቢሆን የሌሎች ክልሎችም ድጋፍ እስካሁን ድጋፍ የሚባል ነገር አይደለምና፣ ስለዚህ ይሄ እንደዚህ ከቀጠለ በኋላ ሁኔታው ተቡት ክትሎች ከቦታቱ በፊት አይ ቲንክ መላ ሊባል ይባለዋል ብለን ኦልሞስት እንደ ክልልም ዛሬ የክልሉ ስቴሪንግ ኮሚቴ ተብስቡ ኦልሞስት የወሰናቸው ውሳኔዎች አሉ። ለከፒታል መንግስት ጋር ኮሚኒኬት አድርገን መወሰድ ያለባቸው እርምጃዎች፣ በቃ እነኚህ ሰዎች እዚህ ጋር ከሀያ ቀን በፊት ክልሉን የጎበኙት የሰላም ሚኒስትር ዴኤታዋ ወይዘሮ ፍሬ ያለም ሸባባው በክልሉ ተጨማሪ የለይቶ ማቆያዎች አስፈላጊ እንደሆኑ መናገራቸውን ቪኦኤ ዘግቦ ነበር። የሶማሌ ክልልም ተጨማሪ የለይቶ ማቆያዎችን ለመገንባት ዝግጁ መሆኑን በወቅቱ አስታውቆ ነበር። ክልሉ በዚህ ረገድ ብቁ ናቸው ያላቸውን ባለሙያዎች ለይቶ ለሚመለከታቸው አካል አስታውቂያለሁ ይላል። ያው እንግዲህ ለመገባት ና ሪኖቤት ለማድረግ አልገብተው በሄዱት መሰረት ኮንትራክተሮች እናምጡና እኛ ብሮስ እናስገባለን ብለው ኦልሞስት ጥሩ ፐርፎርማንስ ያላቸው ኮንትራክተሮች መጠን ከዚህኛ ልከናል። እነሱ ጋር ጤና ጥበቃ ሚኒስትሮች ስለዚህ ያ ገና እስካሁን ወደ ስራ የተገባበት ሁኔታ ያለ ያው በፊት በነበረን ፋሲሊቲ ነው ወይም በነበረን እንትን ነው እየሰራ ነው ያለ ነው። ዶክተር ዩሱፍ አዳዲስ ግንባታ መጠበቅ ሳያስፈልግ የድሬዳዋ ዩኒቨርሲቲና የሀረማያ ዩኒቨርሲቲ በለይቶ ማቆያነት መጠቀም እንዲጀመር ጠይቀዋል። ከዚህ በፊት በድሬዳዋ ዩኒቨርሲቲ ለይቶ ማቆያ የነበሩ ከዩኒቨርሲቲው እየወጡ ከተማ ከነዋሪው ጋር ተቀላቅለው እየዋሉ ነው የሚል ቅሬታ ሲቀርብ አስተያየት ሰጠው የነበሩት የድሬዳዋ ጤና ቢሮ ኃላፊ ወይዘሮ ለምለም በዛብህ በተቻለ መጠን ለይቶ ማቆያዎች ከከተማ ውጭ መሆን አለባቸው ብለው እንደሚያምኑና የድሬዳዋ ዩኒቨርሲቲ ለይቶ ማቆያ መሆኑም ስህተት ነው ብለው እንደሚያምኑ ገልጸው ነበረ። ከቅርብ ጊዜ ወዲህ በድሬዳዋ ከተማ በኮሮና ቫይረስ የሚጠረጠሩ በፈረንሳይ ሆስፒታል የሚቀመጡ ሲሆን ከጅቡቲ የሚመጡትን በደወሌ በመቀመጣቸው የድሬዳዋ ዩኒቨርሲቲ የለይቶ ማቆያነት ስራው ቀርቶ ነበር። ዶክተር ዩሱፍ መሐመድ ግን በዚህ አይስማሙ። የሶማሌ ክልል ከውጭ ከውጫሌ መስመር የሚመጡትን በጅጅጋ ዩኒቨርሲቲ ለይቶ ማቆያ እንደሚያስቀምጡሉ፣ ከጅቡቲ የሚመጡትንም በድሬዳዋ ወይም ሀረማያ ዩኒቨርሲቲ መቆየት አለባቸው ባይ ናቸው። ሀገራችን ከፌዴራል መንግስቱም ይህንን ግንድ ኮንሲደሬሽን አስገብቶ የግድ ሰፖርት ባንክ መቻል አለበት። ቅድም እንዳልኩት በአካባቢው ያሉት ዩኒቨርሲቲ ምንም የለም ሀርማ ዩኒቨርሲቲ ያለ። ስለዚህ እነኝን የመንግስት ከፍተኛ ትምህርት ተቋማትን መጠቀም መቻል አለበት። ምክንያቱም በወጫሪ የሚገቡትን ኢትዮጵያውያን ጅጅጋ ውስጥ እያስተናገዱ ናቸው እንጂ ጅጅጋ ዩኒቨርሲቲ ላይ አሁን በማናገርበት ሰዓት ከስምንት መቶ በላይ ተመላሾች አሉ። እስከ አንድ ሺህ ስምንት መቶ የደረሱበት ጊዜም አለ ጅጅጋ ዩኒቨርሲቲ ላይ ያስተናግዳቸዋል። ስለዚህ እነዚህ የሀገር ዩኒቨርሲቲ ናቸው፣ ዜጎች ናቸው። ወደ ሌላ መመለስ አንችልም። ማስተናገድ አለብን። ቁጥሩ እየጨመረ ነው። በየቀኑ ኦን አቨሬጅ ከመቶ ሀያ አምስት ሰው በላይ ነው እየገባ ያለው። ስለዚህ ይሄን ሁሉ ማስተናገድ ክልሉ ከአቅሙ በላይ ነው። ከህብረተሰቡም ጋር እያጋጨን ነው። የመልካም ማስተዳደር ችግር ይመጣል። የሂውማን ራይትስ ኢሹ ይመጣል። ምክንያቱም ማክሲመም እስከ አምስት መቶ ለመያዝ የተዘጋጀ ቦታ ላይ አንድ ሺ ሰማንያ አራት ሰው ማስገባት ማለት እሺ ይከብዳል ማለት ስለዚህ የፌዴራል መንግስቱ ይህን አይነት በትኩረት መስጠት ስራ ድጋፍ ማድረግ አለበት ለክልሉ ብዬ ነው የማስበው። በጉዳዩ ላይ የፌዴራል መንግስትን አስተያየት ለማግኘት ያደረግነው ጥረት አልተሳካም። በተያያዘ ዜና በሶማሌ ክልል ከጥቂት ቀናት በፊት የኮሮና ቫይረስ የተገኘባቸውን እና በምክትል ቢሮ ኃላፊ ደረጃ ያሉ የክልሉ ከፍተኛ አመራር ጋር ንክክ ያላቸው የተባሉ ሌሎች አስራ ሶስት አመራሮች ወደ ለይቶ ማቆያ መግባታቸውንና ከነኝ መካከልም አንዱ አመራር ዛሬ ቫይረሱ እንደተገኘባቸው ዶክተር ዩሱፍ አስታውቋል። ወደ አስራ ሶስት አመራሮች አሉ በተለያዩ ጊዜ የተገናኟቸው። ስለዚህም እነሱ ሁሉ በጠቅላላ ወደ ለይቶ ማቆያ ተገብቶ የመጀመሪያ ምርመራ ተደርገውላቸው ከነኛ አስራ ሶስቱ ደግሞ አንደኛው ድጋሚ ተገኝተውበት ኦልሞስት ሌሎችም ደግሞ በስታንዳርዱ መሰረት አስራ አራት ቀኑን እየጠበቁ ነው ያሉት። እንግዲህ በዛ በለይተው ማጡ እያስገጡ ነው። የሶማሌ ክልል አንድ መቶ ሰባ ሁለት የኮሮና ቫይረስ ያለባቸው መገኛ በመሆን ከአዲስ አበባ ቀጥሎ ሁለተኛው ክልል ነው። ከእነኝህ መካከል አብዛኞቹ ከሶማሊያና ጅቡቲ የተመለሱ ኢትዮጵያውያን ሲሆኑ የተወሰኑ ደግሞ የክልሉ ነዋሪዎች ናቸው። ለአሜሪካ ድምፅ ሬዲዮ አዲስ ቸኮል ከድሬዳዋ። በማዳመጥ ላይ የምትገኙት ጋቢና ቪኦኤ ነው። ህጻናት በሥነ ምግባር ታንጸው አድገው ነገ በሀገራዊና በራሳቸው ጉዳይ ላይ ተሳታፊ እንዲሆኑ ከትምህርት ቤት በቀጥታ ከሚቀስሙት ትምህርት ባሻገር ከመጽሐፍት ፊልሞችና ከመገናኛ ብዙኃን የሚያገኟቸው መልእክቶች ትልቅ ሚና አለው። በተለይም ታሪክን ለልጆች በማስተማርና ማህበራዊ እሴቶችን በማስተላለፉ ረገድ ተረቶች ትልቅ ቦታ ይሰጣቸዋል። የዛሬው እንግዳችን በሀይሉ ገብረ እግዚአብሔር እነዚህን ተረቶችና ትረካዎች ለህጻናት በሚመች መልኩ በምስል እያቀናበረ የሚያቀርብ አዲስ የዩቲዩብ ቻናል ከፍቷል። ስለ ቻናሉና በህጻናት ዙሪያ ስለሚሰራቸው ስራዎች ከስመኝሽ የቆየ ጋር ቆይታ አድርጓል። አያ ተንኮሉ አንድ ጊዜ አውራ ዶሮና ጥንቸል ሆነው ተንኮለኛው አያ ተንኮሉ ቤት ሄደው ዋጋውን ሊሰጡት ተነሱ። ይሁን እንጂ የአያ ተንኮሉ ቤት ሩቅ ስለነበር ወደዚያ የሚያደርሳቸው ጋሪ አውራ ዶሮ እንዲሰራ ተወሰነ። አውራ ዶሮም ቆንጆ የሚያምር ቀያይ ጎማዎች ያሉት ጋሪ ሰራ። አራት አይጦችም ጋሪውን እየኮተቱ አውራ ዶሮና ጥንቸል ደግሞ ተሳፍረው ወደ አያ ተንኮሉ ቤት ጉዞ ተጀመረ። ይህ በመግቢያው ላይ የሰማችሁት ተረት የተቀነጨበው በቅርብ ጊዜ ከጀርመን የባህል ተቋም ጋር በመተባበር ለህጻናትና ታዳጊዎች ልዩ ልዩ ትረካዎችንና ተረቶችን ከምስል ጋር አቀናብሮ በዩቲዩብ ቻናል አማካኝነት ማቅረብ ከጀመረው እነሆ ለልጆች ቻናል ነው። የዩቲዩብ ቻናሉን የከፈተው ደግሞ ከዚህ በፊት በተለያዩ መጽሐፎቹ የህጻናት የቲያትር ድርሰቶቹና ግጥምን በጃዝ በሚያቀርቡ ዝግጅቶች ላይ ዘና በሚያደርጉ ወጎቹ የምናውቀው በሀይሉ ገብረ እግዚአብሔር ነው። በኃይሉን ከሶስት እስከ አስራ ሁለት ዓመት ዕድሜ ክልል ላሉ ልጆች የተዘጋጀውን ይህን እነሆ ለልጆች የተሰኘ የዩቲዩብ ቻናል ለምን እንደጀመረ ጠይቀነው ነበር። ብዙ ስራዎችን የልጆችን ስራ የመጽሐፍም ምትመትም የልጆች ቲያትሮችም እጸፍ ነበረ ከዛ ከዛ አንጻር አሁን ወደ ማህበራዊ ድረገጽ ስለመጣ ብዙ ነገሮች ወደዛ እየመጡ ስለሆነ ይበልጥ ደግሞ ተደራሽ ለማድረግ ብዙ ብዙ የፈጠራ ስራዎችን መስራት ክፍት ስለሆነ ሌሎችንም ጓደኞቼ ማሳተፍም ስለምችል ወደዚህ ማህበራዊ ተፈገጽ መጥቶ ወደ ዩቲዩብ ለመምጣት ችያለሁ። በኢትዮጵያ የሚኖሩ ህጻናት በየቋንቋቸው በመማራቸው ምክንያት አንድ የሚያደርጓቸው ተመሳሳይ ታሪኮች እየሰሙ አይደለም የሚለው በኃይሉ ህጻናት በተለያየ ቋንቋም ቢሆን ተመሳሳይ ተረቶችንና ታሪኮችን እንዲሰሙ በማድረግ አንድነትን መፍጠር፣ ፍቅርን፣ መተሳሰብንና ወንድማማችነትን በተረትና በጨዋታ ማስተማር ይቻላል ብሎ ያምናል። ተመሳሳይ ታሪኮችን በተለያዩ የኢትዮጵያ ቋንቋዎች ለማሳተምም ጥረት እያደረገ ነው። ይሄ በአንድ አይነት ስለ አገር፣ ስለ ቤተሰብ፣ ስለ ወንድማማችነት የሚሰብኩ የሚነግሩን ለልጆች ተረቶች ሞራል ማስተማሪያ ስነ ጽሁፎች ክፍተት አለ የሚል ሀሳብ መጣ። በአንድ አሁን በእኔ እድሜ እንኳን ያለነው ልጆች ብታገናኝን በጋራ የምናስታውሰው ስንሰማ ያደግነው ተረት አናጣም። አሁን ያ ነገር እየጠፋ ነው። ስለዚህ ተመሳሳይ ተረት እነዚህ ታሪኮችን እነዚህ ሞራል ሊያስተምሩ የሚችሉ ተረቶች ለምንድ ነው እንደ መነሻ በሶስት ቋንቋ በትግርኛ፣ በኦሮምኛ፣ በአማርኛ ለምን ተተርጉመው አናሳትም እና በየያሉበት በየክልሉ አይሰራጭም የሚል ሀሳብ ነው። በቀደመው ትውልድ የበርካታ ስነ ጽሁፍ ውጤቶች ባለቤት የሆኑት ደራሲ ከበደ ሚካኤል ተረቶችን በግጥም ቅርስ እያደረጉ እንደ ፋኖስና ብርጭቆ፣ አውራ ዶሮ እና የአይጥ ግልገል እንዲሁም ብረት ድስትና ሸክላ ድስት የመሳሰሉ ትምህርት አዘል ጽሁፎችን ለልጆች ያቀርቡ ነበር። ለዚህ ትውልድ ግን እንደዚህ አይነት የልጆችን ስብዕና የሚያንጹ የግጥም ተረቶች እየቀረቡ አይደለም የሚለው በኃይሉ፣ በዚህ ዙሪያ ብዙ መስራት እንደሚፈልግም ይናገራል። ድሮ ስናድግ በነከበደ ሚካኤል ተረቶች አድገዋል እነዚህ ተረቶችን በግጥም አሁን ያ ነገር ቀዝቅዟል፣ እየጠፋ ነው። ስለዚህ ተረቶች በግጥም ስንል ብዙ ጊዜ ለልጆች በቀላሉ ለመያዝ ይመቻል። ግጥሞች እና አሁን እኛ ራስ ውስጥ ከአሁን ድረስ ማንረሳቸው ታሪኮች አሉ አይደለም? እንደ ፋኖስና ብርጭቆ እነ ሸክላ ድስትና ብረት ድስት አይነት ታሪኮች ሲቀመጡ በግጥም ግልጽ መሆናቸው ዜማቸው ዜማ ኖሯቸው በቀላሉ ልጆች እንዲይዟቸው ተደርገው እየተሰሩ ነው። ለዛ ነው ማንረሳቸው። ስለዚህ ያን ነገር ለብሮ የማይቀጥለው እነዛን ተረቱት በዛ ፎርም ብንቀጥል ልጆችን በቀላሉ ማስተማር እንችላለን። የቤት እንስሳትን ንጽህና መጠበቅ የልጆቻችንን ጤና መጠበቅ ነው። አሁን የሰማችሁት ደግሞ እነሆ ለልጆች ዩትዩብ ቻናል ላይ ከሚቀርቡት ዝግጅቶች መካከል ከእኛ ቤት ለእናንተ በሚል ርዕስ ከሚቀርበው የተቀነጨበ ነው። ዝግጅቱ እማዋይሽ ስሜ የተሰኘች የበኃይሉ ባልደረባ ከልጆቿ ጋር በተለይ በኮሮና ምክንያት ከቤት መውጣት በማይመከርበት ጊዜ አትክልት ሲንከባከቡ፣ መጽሐፍ ሲያነቡ፣ ወይም የቤት እንስሳትን ንጽህና ሲጠብቁ በማሳየት ልጆች እንዲማሩ የሚያደርግ ነው። ዛሬ የምንሰጣቸውን ነው ነገ ልጆች ላይ የምናየው የሚለው በኃይሉ ከተረቶቹ በተጨማሪ እንደነዚህ አይነት ዝግጅቶች ለልጆች የወደፊት ስነ ምግባር መሰረት በመሆናቸው የበለጠ መስራት ይጠበቅብናል ይላል። ተረቶች ዋጋ አላቸው። እነዚህ ታሪኮች ልጆች ላይ መስራት ዋጋ አላቸው። ነገ አገር ይረከበናል የምትዩ ዛሬ በስርዓት መንገዱን አሳይተች ካልቀረሽው ዛሬ በተረቶች፣ በተረካዎች፣ በምሳሌ አነጋገሮች ብዙ አሉ ትሩፋቶች መሰረታዊ የሆኑ መማሪያ ሊሆኑ የሚችሉ በየባህሉ በየ በየቋንቋው እነዛን ሼር መደራረግ ይሄ በጣም መሰረታዊ ነገር ነው። ልጆች ላይ መስራት ማለት መሰረት መሰረት መጣል ማለት ነው። አይደለም ከታች ከህፃናት ላይ የንባብ ባህል እንዲያሳድጉ አካባቢያቸውን እንዲረዱ፣ አገር፣ የቤተሰብ ፍቅር፣ ራስን ማወቅ ይሄ በራስ መተማመንን ማዳብ እነዛ ናቸው። በተረቶች በታሪኮች በምሳሌ አነጋገሮች ናቸው። እነዚህ ነገሮች ዴቨሎፕ ማድረግ ይቻለ። እነሆ ለልጆች ዩትዩብ ቻናል ገና የጀምር መንገድ ላይ ነው። ባዛውንቶች የሚተረኩ ተረቶችንና በህጻናት በራሳቸው የሚዘጋጁ ዝግጅቶችን ጨምሮ ራሱ የጻፋቸውን ገና ለህትመት ያልበቁ ተረቶቹን በምስል እንዲቀናበሩ ማድረግ በኃይሉ በዩትዩብ ቻናሉ ሊሰራቸው ከሚያስባቸው ስራዎች ጥቂቶቹ ናቸው። በህጻናት ዙሪያ በቂ ስራ አልተሰራም የሚለው በኃይሉ ነገ አገሩን የሚወድ ብቁ ዜጋ ለማፍራት ዛሬ ተባብረን እንስራ ሲል ተመሳሳይ ፍላጎትና ሙያ ያላቸው ሰዎች የነገውን ትውልድ በሥነ ጽሑፍ ለማነጽ አብረውት እንዲሰሩ ጥሪ አቅርቧል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። ጋቢና፣ ጉዟችን እዚህ ላይ ተጠናቋል። በዝግጅቶቻችን ላይ የሚኖሯችሁን አስተያየቶች በፌስቡክ ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤ በመጠቀም አድርሱም። ጋቢና ቪኦኤ አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችንን ተጠቀሙ። በፕሮግራም አርትኦት ትዝታ በላቸው፣ በቅንብሩ ኤልያስ አስማረ፣ ፕሮግራም በመምራት እኔ ኤደን ገረመው፣ እንዲሁም በዜናዎቹ ስመኝሽ የቆየ አብረናችሁ ቆይተናል። አብራችሁን ስለነበራችሁ እያመሰገንን በዚሁ እንሰናበታለን። ደህና ደሩ I'm gonna be my eye